የዲደብሊው ዜና ጤና ይስጥልኝ አድማጮች፣ በቅድሚያ አርእስተ ዜናው እንሆ። በናይጄሪያ ካኖ ግዛት አንድ አትሌቶችን አሳፍሮ የነበረ አውቶቢስ ከድልድይ የተገልብጦ ቢያንስ 22 አትሌቶች ሞቱ። ቱኒዚያን አውሮፓ ለመግባት እንደ መሸጋገሪያ የሚጠቅሙ በርካታ ሕገወጥ አፍሪካውያን ስደተኞች ከቱኒዚያ መልሰው ወደ ሀገራቸው የሚገቡበትን መንገድ እየፈለጉ ነው። የዩክሬን የስለላ መስሪያ ቤት በአራት የሩሲያ ወታደራዊ የአየር ማረፊያ ላይ በፈጸማቸው ጥቃቶች ከአርባ በላይ የጦርና የስለላ አውሮፕላኖች ማውደሙን አስታወቀም። የኢራን የተብላላ የዩራኒየም ክምችት በከፍተኛ መጠን መጨመሩ ትናንት ይፋ ከሆነ በኋላ ቴህራን አውሮፓ ማዕቀብ የሚጥልባት ከሆነ አጸፋ እንደምትወስድ ዛተች። ዜናው በዝርዝር በናይጄሪያ ካኖ ግዛት አንድ አትሌቶችን አሳፍሮ የነበረ አውቶቢስ ከድልድይ ተገልብጦ ቢያንስ 22 አትሌቶች ሞቱ። ሌሎች በርካታ የአውቶቢሱ ተሳፋሪዎች ላይ ጉዳት ደርሷል። አደጋው የደረሰው ትናንት አትሌቶቹ ኦጉን ግዛት ውስጥ ከተካሄደ የስፖርት ፌስቲቫል ወደ የቤታቸው ሲመለሱ ነው። የካኖ ግዛት ገዢ አባ ካቢር ዩሱፍ እንዳሉት ሾፌሩ አውቶቢሱን መቆጣጠር ስላቃተው ከ30 በላይ ሰዎችን እንዳሳፈረ የካኖ ዛሪያ ፈጣን መንገድ ላይ የሚገኝ ድልድይ ላይ ተገልብጧል። ከአትሌቶቹ በተጨማሪ አውቶቢሱ ውስጥ አሰልጣኞቻቸውና በስፖርት ፌስቲቫሉ ላይ ካኖን ወክለው የተገኙ የስፖርት ኃላፊዎች እንደነበሩ ዩሱፍ ለአሶሺየትድ ፕሬስ ተናግረዋል። ብሔራዊው የስፖርት ፌስቲቫል በየሁለት ዓመቱ የሚካሄድ እና 35 የአገሪቱ ግዛቶች አትሌቶችን የሚያሰበሰብ ነው። ቱኒዚያን እንደ መሸጋገሪያ የሚጠቀሙ በርካታ ህገወጥ አፍሪካውያን ስደተኞች ቱኒዚያ ከደረሱ በኋላ መልሰው ወደ ሀገራቸው የሚገቡበትን መንገድ እየፈለጉ ነው። ከዚህ ቀደም አፍሪካውያን በቱኒዚያ በኩል አድርገው ወደ አውሮፓ ለመግባት ይሞክሩ የነበረ ሲሆን ካለፉት ሳምንታት አንስቶ ግን ወደ መጡበት ሀገር መመለስ የሚፈልጉት ስደተኞች ቁጥር ጨምሯል። ይህ የሆነው የቱኒዚያ መንግስት የስደተኛ ህጉን በማጠናከሩ ነው። ስለሆነም በየዕለቱ ቱኒዝ የሚገኘው ዓለም አቀፉ የስደተኞች ድርጅት ወይም አይኦኤም በራፍ ላይ የሚሰለፉ ስደተኞች ቁጥር መብራከ እንደሚመለከቱ ተዘግቧል። የቱኒዚያ ጸጥታ አስከባሪዎች ኃይል የተቀላቀለበት እርምጃ በስደተኞችና ተገን ጠያቂዎች ላይ እየወሰዱ እንደሆነ ወደ ሀገራቸው መመለስ የሚፈልጉ ስደተኞች ለዓለም አቀፉ የስደተኞች ድርጅት ገልጿል። እንደ ቱኒዚያ መገናኛ ብዙኃን አይኦኤም በጎርጎርሲያኑ 2024 ወደ 6500 የሚጠጉ ስደተኞችን ወደ ሀገራቸው መልሷል። የዩክሬን የስለላ መስሪያ ቤት በአራት የሩሲያ ወታደራዊ የአየር ማረፊያ ላይ በፈጸሟቸው ጥቃቶች ከአርባ በላይ የጦርና የስለላ አውሮፕላኖች ማውደሙን አስታወቀም። አንድ ስማቸው እንዲገለጽ ያልፈለጉ የዩክሬን የደህንነት ባለስልጣን ለአሶሽትድ ፕሬስ ዛሬ እሁድ እንደተናገሩት በሩሲያ ግዛት ውስጥ በሰው አልባ አይሮፕላኖች ጥቃቶቹ ተፈጽመዋል። እንደ ባለስልጣኑ ገለጻ ከሆነ የዩክሬኑ ፕሬዝዳንት ቮሎድሚር ዜሌንስኪ ሲቆጣጠሩት የነበረው የጥቃት ሲታቀድ ከአንድ አመት ተኩል በላይ ሆኖታል። የዩክሬን የስለላ ድርጅት በመጻሩ ኤስቢዩ በዘመቻው የተሳተፉት ልኡኮች ወደ ዩክሬን መመለሳቸውን አስታውቋል። የሩሲያ መከላከያ ሚኒስቴር በዩክሬን ጥቃት መድረሱን አረጋግጦ የተወሰኑ አይሮፕላኖቹ በእሳት መያያዛቸውን ገልጿል። ይህ በእንዲህ እንዳለ የሩሲያ የልኡካን ቡድን ነገ ከዩክሬን ጋር ለመደራደር ዛሬ ወደ ኢስታንቡል እየተጓዘ መሆኑን ማንነታቸው እንዲገለጽ ያልፈለጉ ምንጮች ለሩሲያ መገናኛ ብዙሃን ገልጸዋል። ብዙም ሳይቆይ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከሩሲያ ጋር አዲስ ዙር ቀጥተኛ የሰላም ድርድር ነገ ለማድረግ ዩክሬን ልዑካን ወደ ኢስታንቡል እንደምትልክ አስታውቋል። በዩክሬን አዋሳኝ ድንበር ላይ ሁለት የሩሲያ ድልድዮች በመደርመሳቸው ቢያንስ ሰባት ሰዎች ሲሞቱ ወደ ሰባ የሚጠጉ መቁሰላቸውን የሩሲያ የአካባቢው ባለስልጣናት ዛሬ እሁድ ገልጸዋል። ይህ የሩሲያ የባቡር መስመሮችን ለማውደም በዩክሬን የተቀናጀ ሙከራ ነውም ብለዋል። ከዚህም በተጨማሪ ሩሲያ የዩክሬንን አንድ ተጨማሪ መንደር መቆጣጠሯን ዛሬ አስታውቃለች። ዩክሬን በፊናዋ የዩክሬን ጦር ማሰልጠኛ የሚገኝበት ቦታ ላይ ሩሲያ በሚሳኤል በፈጸመችው ጥቃት 12 አባላት ሲገደሉ ከ60 በላይ መቁሰላቸውን ይፋ አድርጋለች። አድማጮች የምትከታተሉት ከዶይቸ ቨለ ዲደብልዩ የሚተላለፈውን የዓለም ዜና ነው። የኢራን የተብላላ የዩራኒየም ክምችት በከፍተኛ መጠን መጨመሩ ትናንት ይፋ ከሆነ በኋላ ቴራን አውሮጳ ማዕቀብ የሚጥልባት ከሆነ አጸፋ እንደምትወስድ ዛተች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ እሁድ እንደተናገሩት ዘገባው ለፖለቲካዊ አላማ አላግባብ ጥቅም ላይ እንዳይውል ለዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ኤጀንሲ ኃላፊ ራፋኤል ግሮሲ አሳስበው ነበር። የአውሮፓ መንግስታት ሪፖርቱን ለፖለቲካዊ አላማ የሚጠቀሙበት ከሆነ ኢራን አጸፋ እንደምትወስድ ያሳሰቡት የኢራን ውጭ ጉዳይ ሚኒስትር ዛቻ ጣጠረው በታላቋ ብሪታንያ፣ ፈረንሳይና ጀርመን ላይ ነው። እነዚህ ሀገራት ቀደም ሲል የኢራን የኒውክሌር መርሃ ግብር የአውሮፓን ደህንነት አደጋ ላይ የሚጥል ከሆነ ኢራን ላይ ማዕቀብ እንደሚጣል አስታውቀው ነበር። መቀመጫውን ቪየና ያደረገው የዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ኤጀንሲ ትናንት ቅዳሜ ኢራን እስከ 60 በመቶ የተብላላ 486 ኪሎ ግራም የዩራኒየም ክምችት እንዳላት ይፋ አድርጎ ሁኔታው እንዳሳስበው ገልጾ ነበር። ሪፖርቱን ተከትሎ የወጡ ዘገባዎች ኢራን በዚሁ ከቀጠለች የአቶሚክ የጦር መሳሪያ ለመስራት ወደሚያስፈልጋት ዘጠና በመቶ የተብላላ የዩራኒየም ክምችት እጅግ መቃረቧን ጠቁመው ነበር። እስራኤል ዓለም አቀፉ ማህበረሰብ ኢራንን ከዚህ እንዲያስቆም ጠይቃለች። በቻምፒዮንስ ሊግ የፍፃሜ ውድድር የፈረንሳዊ የእግር ኳስ ክለብ ፓሪስ ሳንዣማ ትናንት ለሊት ካሸነፈ በኋላ በፈረንሳይ የጎዳና ክብረ በዓል ላይ የሁለት ሰዎች ህይወት አለፈ። በታዋቂው የፓሪስ ሾንዞሊዚ ጎዳና ላይ በፖሊስና በእግር ኳስ ደጋፊዎች መካከል በተነሳ ግጭት 491 ሰዎች በቁጥጥር ስር መዋላቸውን የፈረንሳይ የሀገር ውስጥ ጉዳይ ሚኒስቴር ዛሬ እሁድ አስታውቋል። በሀገር አቀፍ ደረጃ በአጠቃላይ 559 ሰዎች በቁጥጥር ስር ውለዋል። ከሟቾቹ መካከል አንድ ስኩተር ተብሎ የሚታወቀውን ባለ ሁለት እግር መጓጓዣ ሲያሽከረክር የነበረ ወንድ ከሾንዜሊዜ ጎዳና ትንሽ ኪሎ ሜትር ርቀት ላይ በመኪና ተገጭቶ ህይወቱ አልፏል። ሁለተኛው የ17 ዓመት ወጣት ነው። ወጣቱ በደቡብ ምዕራብ ፈረንሳይ በምትገኘው ዳክስ ከተማ በነበረ የጎዳና ድግስ ላይ በስለት ተወግቶ ህይወቱ ማለፉን ፖሊስ አስታውቋል። ፖሊስ ሾንዞ ሊዜ ጎዳና ላይ ህዝቡን ለመበተን ውሃ መርጨቱንም አዣንስ ፍራንስ ዜና ምንጭ ዘግቧል። ትናንት ማምሻውን በፈረንሳዩ ፓሪስ ሳንጃማ እና በጣሊያኑ ኢንተር ማይላንድ የእግር ኳስ ክለብ የተካሄደውን የቻምፒዮንስ ሊግ የፍጻሜ ውድድር ፓሪስ ሳንጃማ አምስት ለዜሮ አሸንፏል። ጨዋታው የተካሄደው በጀርመኗ ምንሽን ከተማ የሚገኘውና 75ሺህ ሰዎችን መያዝ በሚችለው ስታዲየም ነበር። ይህ ዶይቸ ቨለ ነው። አድማጮች፣ አርዕስተ ዜናው በድጋሚ እንሆ። በናይጄሪያ ካኖ ግዛት አንድ አትሌቶችን አሳፍሮ የነበረ አውቶቡስ ከድልድይ ተገልብጦ ቢያንስ 22 አትሌቶች ሞቱ። ቱኒዚያን አውሮፓ ለመግባት እንደ መሻገሪያ የሚጠቀሙ በርካታ ሕገ ወጥ አፍሪካውያን ስደተኞች ከቱኒዚያ መልሰው ወደ ሀገራቸው የሚገቡበትን መንገድ እየፈለጉ ነው። የዩክሬን የስለላ መስሪያ ቤት በአራት የሩሲያ ወታደሮች የአየር ማረፊያ ላይ በፈጸማቸው ጥቃቶች ከአርባ በላይ የጦርና የስለላ አውሮፕላኖች ማውደሙን አስታወቀ። የኢራን የተብላላ የዩራኒየም ክምችት በከፍተኛ መጠን መጨመሩ ትናንት ይፋ ከሆነ በኋላ ቴራን አውሮጳ ማዕቀብ የሚጥልባት ከሆነ አጸፋ እንደምትወስድ ዝታለች። ዜናው የእስካሁኑ ነበር። መልካም ምሽት።